ጤናና አካባቢ። ወሻና ሶያማ በደቡብ ክልል ሲዳማ ዞን በወንዶጎነት ወረዳ የምትገኝ አነስተኛ መንደር ናት። በዚች መንደር ከዘጠና በመቶ በላይ የሚሆኑት ነዋሪዎች የባዮጋስ ቴክኖሎጂ ተጠቃሚ መሆናቸው ይነገራል። የወሻና ሶያማ መንደር ባላት መልካም ተሞክሮ የተነሳም ዛሬ ላይ በተለያዩ ክልላዊና አገራዊ መድረኮች ላይ ስሟ ተደጋግሞ እየተነሳ እንደሚገኝ ከክልሉ ውሃ ማዕድንና ኢነርጂ ቢሮ የተገኘው መረጃ ያመለክታል። ወይዘሮ ሸጊቱ አያኖ የዚሁ መንደር ነዋሪና የባዮጋስ ቴክኖሎጂ ተጠቃሚ መሆናቸውን ይናገራሉ። ወይዘሮ ሸጊቱ በወቅቱ የባዮጋስ ፕሮግራም ሊጀመር ነው የሚለውን እንደሰማው ነገሩ ብዙም ካልተዋጠላቸው የመንደሩ ነዋሪዎች መካከል እኔም አንዷ ነበርኩ ሲሉ ያስታውሳሉ። ይሁን እንጂ በማቅማማት የጀመርኩት የባዮጋዝ ፕሮጀክት በጭስ ያነባ ለከረሙ አይኔ እረፍት የሚሰጥ መሆኑ የገባኝ ግን ዘግይቶ ነው ይላሉ። ያው መጀመሪያ እኔ መስሎኛም አልታየኝም ነበር፣ ሲጀምር ማለት ነው። ግን አሁን ከጀመርኩት ወዲህ በጣም ጥቅሙን አግኝቸዋለሁ። አንድ በእሳት ከጭስ ተሪፌ መጀመሪያ አይኔን ያመኛል፣ ጭስ ሲነካኝ ማለት ነው። አሁን ያ ባዮጋዝ ከተሰራ እኔ ልዩነቱን ያየሁት በአይኔ ነው። በቃ አይኔ ንጹህ ሆነ። አንድ ጊዜ እንጀራ ከጋገርኩ፣ አንድ ጊዜ ቂጣም ከሆነ ከጋገርኩ በቃ ወደ ውጭ እየወጣሁ ጋግራለሁ። ግን ያ ጪት አፍነኝም ሁነም ሳፈላ ወጥም ስሰራ ሲስ የለኝም በጪሱ በመከላከል አይኔ ንጹህ ሆነዋል። የወሻና ሶያማ መንደር ነዋሪና የወይዘሮ ሸጊቱ ጎረቤት የሆኑት ወይዘሮ ሸዋዬ ሰብስቤ ደግሞም ከጤናቸው ይልቅ የውጭ ጉዳይ ያሳሰባቸው ይመስላል። ወይዘሮ ሸዋዬ በመንደራቸው የማገዶ እንጨት እንደ ልብ የማይገኝናም ዋጋውም ከእለት ዕለት የማይቀመስ እየሆነ ይገኛል ይላሉ። በማገዶ ፍጆታ ዙሪያ የነበረባቸው ችግር ታዲያ የባዮጋዝ ፕሮጀክት ተጠቃሚ መሆን ሲጀምሩ ሙሉ በሙሉ መቀረፉን ይናገራሉ። ክረምት ዘንድሮ በእውነት እግዚአብሔር ወልዶናል በበኩሌ ቀይና ፊት ሰላሳ ብር የገዛናት እንጨት ለሁለት ቀን አትበቃን። እንደ በፊቱ ያው ደን ተተክሏል ጭራሮ ሄደን የምንወስድበት ቦታ የለም። ምን የለም ከሰል ትንሿ ሰባት ብር የገዛናት ከሰል አንድ ቡና አጣፈላል። ቁርሱ እንኳን ለመስራት ቀርቶ እና በጣም ያው ኑሮ በጣም የተወደደ ሰዓት ላይ እግዚአብሔር ግን በህይወታችን ላይ ደረሰልን። ባዮጋዝ በእውነት የእግዚአብሔር ስጦታ ነው ብዬ ነው ማስበው። አቶ ዘሪሁን ደሳለኝ በደቡብ ክልል ውሃ ማዕድንና ኢነርጂ ቢሮም የባዮጋዝ ፕሮግራም አስተባባሪ ናቸው። በአሁኑ ወቅት በኢትዮ ጵያ መንግስትና በአውሮፓ ህብረት ድጋፍ በክልሉ እየተካሄደ የሚገኘውን የባዮጋዝ ፕሮጀክት አላማን እንዲህ ይገልጻሉ። የባዮጋዝ ፕሮግራም መንግስት በፖሊሲ ደረጃ ቀርጾ ከሚተገብራቸው ስትራቴጂዎች አንዱ ነው። እንደሚታወቀው በሀገራችን ደረጃ ያው ከፍተኛ የሆነ ኃይል አቅርቦት ችግር አለ። ሌሎች የአማራጭ ነዳጅ ቴክኖሎጂዎችን በስትራቴጂ ደረጃ ተነድፎ እየተገበረ ነው የሚገኘው። ጅምር ላይ ያው ቴክኖሎጂ የማስተዋወቅም የተለያዩ ፕሮሞሽን ስራዎች ስለነበሩ የዛሬ አስር ዓመት አካባቢ በሁለት ወረዳዎች ነበር ፕሮግራሙ መተግበር የጀመረው። አሁን ሰፍቶ ክልሉም አቅም ስላለ ወደ አርባ ሰባት ወረዳዎች ላይ የተዳረሰበት ሁኔታ አለ። በዚህ ሂደትም እስካሁን ከአራት ሺህ አምስት መቶ ያላንሱ የቤተሰብ ባዮጋዝ ተቋማትን በመገንባት ህብረተሰቡ ተጠቃሚ እንዲሆን ያደረገበት ሁኔታ አለ። የባዮጋዝ ፕሮግራም አስተባባሪው አቶ ዘሪሁን ደሳለኝ እንደሚሉት እንደሚሉት የባዮጋዝ ልማት ከኃይል ምንጭነቱ በተጨማሪም ሌሎች ዘርፈ ብዙ ጠቀሜታዎችም አሉት። በተለይም ከባዮጋዝ ተብላልቶ የሚያወጣው ተረፈ ምርት የፋብሪካን ማዳበሪያ በመተካት ለእርሻ አገልግሎት እየዋለ እንደሚገኝ ነው አስተባባሪው የሚናገሩት። ባዮጋዝ ስፔሲፊካሊ ከሌሎቹ ቴክኖሎጂዎች የሚለይ የራሱ ዘርፈ ብዙ ጠቀሜታዎች አሉ። አንዱ ያው የኃይል አቅርቦት የኤነርጂ ሂት ኤነርጂ ነው። ያንን ለምድጃ፣ እንደዚሁም ደግሞ ለመብራት አገልግሎት የሚውሉበት ሁኔታ አለ። ከዚህ ውጭ ተብላልቶ የሚወጣው ኮፕሮዳክት ነው የምንለው በፊት ተረፈ ምርት ነበር የምንለው፣ አሁን አሻሽለነዋል። ተረፈ ምርት ሳይሆን ጠቃሚም ስለሆነ ያ አለና እነዚህ አንደኛ ኬሚካል ፈርትላይዘርን አሁን እየወጣ ያለው ተረፈ ምርት እየተኩ ያሉ አርሶ አደሮች ያሉበት ሁኔታ አለ። ስለዚህ በድምር ስታይ ከቤተሰብ ነው የሚጀምረው። ከቤተሰብ ጀምሮ እየሰፋ እንደ ሀገር እንደ ክልልም የክልሉ ሕብረተሰብ ተጠቃሚ እያደረገ ያለበት ሁኔታ አለ። ወይዘሮ ሸጊቱና ወይዘሮ ሸዋየን ጨምሮ የውሻና ሶያማ መንደር ነዋሪዎች የባዮጋዝ ልማት ጠቀሜታ የኃይል ፍላጎታቸውን በማርካት ብቻ እየተገደበ አለመሆኑን ይናገራሉ። በተለይም ከባዮጋዝ የሚወጣውን ተረፈ ምርት ለእርሻ ማዳበሪያነት መጠቀማቸው ቀደም ሲል ለፋብሪካ ማዳበሪያ ግዢ ያውሉት የነበረውን ወጪ እንዳስቀረላቸው ይናገራሉ። በአሁኑ ወቅት የሚያለሟቸው የሸንኮራና የአቮካዶ ምርቶች በፋብሪካ ማዳበሪያ ሲጠቀሙ ከነበረው የተሻለ ምርት እያገኙበት እንደሚገኙ ነው ተጠቃሚዎቹም ይገልጹት። ለጓሮ አትክልት፣ ለሸንኮራ መጀመሪያ ሶስት ጊዜ ነው የሚጨመረው ማዳበሪያ። ሶስት ጊዜ ሲጨመር ሸንኮራው ወደ ቅላት ይመለሳል። አሁን ግን በአውጋዝ ሞክሩ ሲባል ሙክረን የሰራን ሾንኮራ ከለሩም አረንጓዴ ከለር። ጥቅሙም ሌላ አጠቃቀሙን ተጠቅሜ አየሁት። ጥቅሙ ልይነቱንም ሆነ ደስ በማለት እየሰራውበት ነው። ሾንኮራ አሁን የገቢ ምንጭ የሆነብኝ ምክንያት ምን መሰለ? ለመዳበሪያውም ሳወጣ ሶስት ሺ ነው መደበው በአንድ ጊዜ ማለት ነው። አሁን ግን ከዛ ወጪ ተቆጠብኩ። በተፈጥሮ እየሰራሁ አዎ፣ እያመረጥኩ ነው። እንሰት ራሱ እንሰት ላይ ጨምሩ ይባላል። አይመስለንም ሲነጋ አይመስልም፣ ግን ከተሰራ ወዴ ከተጠቀምኩ ወዴ አሁን እየመሰለኝ ያው ምርት ይጨምራል፣ ቶሎ ያሳድገዋል፣ ያወፍራል። ገበያ ላይ አሁን ጥሩ ነገር ነው። ሁሉም ነገር ለመግዛት ሰውም ይረባረበውና የባዮ ጋዝ የተጠቀምን ሾንኮራና፣ መዳበራ የተጨመረበት ሾንኮራ አንድ አይነት አይደለም። እንሰት ፊት ቀጫጫ ነው፣ ምርት የለውም። እንሰት በጣም ይወፍራል። አቡካቶ ራ ፊት ያው አንዴ ነው የሚሰጠን ምርት አሁን እንደ በልግ ማለት ነው ሁለት ጊዜ ዝም ብሎ ያፈራል። በቃ ስሩን ኮትክተን እሱን ነው የምንደፋው እና በጣም ብዙ ተጠቅመናል። በእርግጥ የባዮጋዝ ልማት የውሻና ሶያማ መንደር ነዋሪዎችን ህይወት በእጅጉ ያቀለለ ቢሆንም ቴክኖሎጂውን ወደ ሌሎች አካባቢዎች ለማስፋፋት ግን ማነቆዎች ማጋጠማቸው አልቀረም። በተለይም ቴክኖሎጂውን ለመጠቀም የሚያስፈልገው የገንዘብ ወጪና ይህንኑ ከሚደግፉ የፋይናንስ ተቋማት በቂ የብድር አገልግሎት አለመኖር አሁንም ዋነኛ የፕሮግራ ፕሮግራሙ ተግዳሮት መሆናቸውን ነው የፕሮግራሙ አስተባባሪ አቶ ዘሪውን ደሳለኝ የጠቀሱት። ቅድም እንዳልኩት ቴክኖሎጂ ትንሽ ወደድ ይላል። ለአንድ አርሶ አደር መስፈርቱን ቢያሟሉ ከ16ሺ እስከ 18ሺ ይፈልጋል። ከዚህ ውስጥ መንግስት እንደ ማበረታቻ ከተለያዩ ግብረሰናይ ድርጅቶች ጋር በመተባበር የሚሸጠው ከ50 ና ከ60 ፐርሰንት የበለጠ አይደለም። ቀሪውን የሚሸፍነው አርሶ አደሩ በራሱ ነው። ሆኖም ይህንን መግዛት ለማይችሉ ለምሳሌ እንደኛ ክልል ከተለያዩ ማይክሮፋይናንስ ተቋማት ጋር ሆሞ ማይክሮፋይናንስ፣ ብዚንፈንድ፣ መክሊት የመሳሰሉ ጋር አግሪመንት ወይ ደግሞ ውል ገብተን እየሰራን ያለን በት ሁኔታ ቢኖርም የብድር አቅርቦቱ በዛው ልክ የተመቻቸ አይደለም። ስለዚህ በድምር ስናየው ቅድም ያልኩት የማስተዋወቅ የባለቤትነት፣ እንደዚሁ ደግሞ የብድር አቅርቦት ችግር በሚፈለገው መጠን ወይ ደግሞ ያሰብነውም ወይ ደግሞ ክልሉ ካለው እምቅ አቅም አንጻር ቴክኖሎጂን በሚፈለግ ደረጃ አስፋት ተስፋፍቷል ተብለን አናስብም። እና አድማጮቻችን፣ በባዮጋዝ ልማት ተጠቃሚዎች ዙሪያ ያተኮረው የዛሬው ጤናና አካባቢ ዝግጅታችን በዚሁ አብቅቷል። በሰላም ቆዩን።